አምስተኛው የጣና ፎረም ስብሰባ በውቢቱ የባህር ዳር ከተማ ሲጀመር የሩዋንዳ የግጭት አፈታት ለባህር ዳር ዩኒቨርሲቲ ማህበረሰብ በተሞክሮነት ቀርበዋል። በሩዋንዳ የውጭ ጉዳይ ሚኒስትር የቀረበው ጥናታዊ ጽሁፍ ሩዋንዳ የዛሬ 20 ዓመታት በዘር ማጥፋት ወንጀል በርካታ ዜጎች ሀታ የነበረ ቢሆንም አሁን ለኢንቨስትመንት ምቹ ከተባሉ የአፍሪካ ሀገሮች ከሞሪሸስ ቀጥላ በሁለተኛ ደረጃ መቀመጧም፣ ይህም ደግሞ ግጭቶች በአግባቡ ከተፈቱ ለውጥ ማምጣት እንደሚቻል ልምድ የሚወሰድበት መሆኑ ተብራርቷል። ዋናው የጣና ፎረም ስብሰባ ደግሞ በሁለት ቀን ውለው በተለያዩ መሪዎችና ምሁራን እንዲሁም ዓለም አቀፍ ተቋማት ተወካዮች በአፍሪካ ሰላምና ጸጥታ ሁኔታ ጥናታዊ ጽሑፎች ቀርበው ውይይቶች ተካሂዶባቸዋል። በውይይቱም አፍሪካ በዓለም የጸጥታና ደህንነት ጉዳዮች ላይ ሚናዋን ከፍ ማድረግ እንዳለበት፣ ስራ ፈላጊ ወጣቶች ወደ ሽብር ተግባራት እየተሰማሩ በመሆኑ የስራ ፈጠራ ጉዳይ ቁልፍ ተግባር መሆን እንዳለበት፣ በአገሮች በተናጥልና እስከ የአፍሪካ ሕብረት የአመራር እርከኖች በግጭት የማይሳተፉት ነገር ግን የግጭት ሰለባ የሚሆኑት ሴቶች በማብቃትና የማሳተፍ ጉዳይ ሊተኮርበት እንደሚገባ አፍሪካ የጸጥታ ችግሯን በራሷ ልትፈታ ከሆነ ለዚህ የሚያስፈልግ የገንዘብ አቅም ሊኖራት እንደሚገባ ተብራርቷል። በመዝጊያ ስነ ስርዓቱ የቀድሞ የናይጄሪያ ፕሬዝዳንት ኦሊሴጎና ባሳንጆ በአፍሪካ ያሉ ግጭቶች እንዲወገዱ የአገራት መሪዎች አንድነታቸውን አጠናክረው እንዲሰሩ አሳስበዋል። But I'm expecting that I should be able to move from one country in Africa to another. ያሉብንን ችግሮች በጋራ እየፈታን ተዋህደን ለመስራት የምንሻ ከሆነ እንዴት ነው 4 54 ሀገሮች ላይ 54 ቪዛ እየተጠየቀ የሚሆነው? ውህደቱ ጊዜውን ጠብቆ የሚሆን ነው። እስከዚያው ድረስ ግን በአንድ ቪዛ የምንንቀሳቀስበት ሁኔታ ሊኖር ይገባል። ለዚሁም ቁርጠኝነት ያስፈልጋል። በአጠቃላይ በአፍሪካ ያሉ ችግሮች እንዲፈቱ መልካም አስተዳደር ያስፈልጋል። የ የአስተናጋጁ አገር ኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በበኩላቸው የጣና ፎረም የቦርድ አባላት የሥራ ጊዜያቸው አጠናቋል። በቅርቡ አዲስ የቦርድ አባላት ይፋ ይደረጋሉ። የጣና ፎረም ደግሞ ወደ ጣና ፋውንዴሽን ይለወጣል። በግሌ ይህን የሽግግር አንድ ዓመት የቦርድ ሊቀመንበርነት ኦሉሴጎን ኦባሳንጆ ይዘውት እንዲቆዩ በአክብሮት ጠይቃለሁ። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም በማጠቃለያው በሰጡት ጋዜጣዊ መግለጫም ተከታዩን ብለዋል። እንግዲህ ዋናው የሚባለው የዚህ የጣና ፎረም የአፍሪቃ ድርሻ በዓለም አቀፍ ደህንነት ጉዳዮች ምን ይመስላል የሚል ነው። አሁን ባሉት የተለያዩ ግጭቶች ምክንያት ሰማኒያ ከመቶ የሚሆነው የሰላም ማስከበር ስራ የሚደረገው አፍሪካ ውስጥ ነው። ስለዚህ አብዛኛው ችግር እዚህ ከሆነ በተለይ እኛ በፋይናንሱም በሌላውም የራሳችንን ድርሻ ስንወጣ ብቻ ነው የተሻለ ተሰሚነትም ሊኖረን የሚችለው። ስለዚህ ተሰሚነት እንዲኖር ካስፈለገ ባለቤት ልንሆን ይገባል። ባለቤት ሲባል ደግሞ የሚያስፈልገውን መዋዕለ ንዋይ ከመሸፈን አንጻርም መሆን መቻል አለበት። መደመጥ የምንችለው ይሄን ስናደርግ ነው። ስለዚህ ለራሳችን ጉዳይ የራሳችንም ኃላፊነት መውሰድ እንደምንችል ማሳየት አለብን። ለዚህ ደግሞ የፖለቲካ ቁርጠኝነት ፖለቲካል ዊል ሲሉት እንደነበረ ይጠይቃል የሚል ነው። ለዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ባህር